spool 28ኛውን የአፍሪካ ዋንጫ ውድድር ከኢኳቶሪያል ጊኒ ጋር በመቀናጀት የዛሬ አምስት ዓመት አዘጋጅታለች። 31ኛውን የአፍሪካ ዋንጫ ደግሞ ዘንድሮ ያሰናዳችው ለብቿ ነው። ምዕራብ አፍሪቃዊቷ ጋቦን ቅዳሜ በጀመረው ውድድር እስካሁን አራት ጨዋታዎች ተከናውኗል። በበርካታ የእግር ኳስ አፍቃሪዎች ዘንድ የሚጠበቁት አይቮሪኮስት፣ ጋና፣ ግብጽና ማሊ የሚጫወቱት ዛሬና ነገ ነው። በዛሬና በነገ ምሽቶች አራት ጨዋታዎች ይኖራሉ ማለት ነው። ኡጋንዳ ከ39 ዓመት በኋላ ለጋቦኑ የአፍሪቃ ዋንጫ ማለፍ ችላለች። ነገ ጥቋቁር ኮከብቱን ትገጥማለች። አትሌት ቀነኒሳ በቀለና ፈይሳ ሊሌሳ የሚወዳደሩበት የለንደኑ ማራቶን የሩጫ ውድድር አንድ ሳምንት ቀርቶታል። አብራችሁን ቆዩ። ሰላሳ አንደኛው የአፍሪቃ የእግር ኳስ ፍልሚያ ግዙፎቹን ናይጄሪያና ደቡብ አፍሪቃን በማጣሪያው ሸኝቶ ነው የደረሰው። እንዲያም ሆኖ ግን ጠንካራ ተፎካካሪዎች በበቂ ሁኔታ ይገኙበታል። ያለፈው ውድድር የዋንጫ አሸናፊዋ አይቮሪኮስትና ሁለተኛውን ያጠናቀቀችው ጋና በዘንድሮ ውድድር ከሚጠበቁ አገራት ውስጥ ይገኛሉ። አይቮሪ ኮስት ከቶጎ ጋር የመጀመሪያ ግጥሚያዋን የምታከናውነው በነገ ዕለት ነው። ማክሰኞ ጋና ኡጋንዳን ትገጥማለች። በዕለቱ የማሊና የግብፅ ውድድርም የሚጠበቅ ነው። አስተናጋጇ ጋቦን ዘንድሮ ለአፍሪቃ ዋንጫ ዝግጅት 700 ሚሊዮን ዩሮ በመገፍገፍ ጥድፊያ ቢታከልበትም ሰፊ ዝግጅት ለማድረግ ጥረት አድርጋለች። ቅዳሜ ዕለት ተጫዋቾቿ በመክፈቻው በደጋፊዎች ፊት ከጊኒ ቢሳው ጋር ያደረጉት ፍልሚያ ግን በድል አልተጠናቀቀም። ጋቦን በመቶ ሚሊዮኖች የሚቆጠር ዩሮ ለዝግጅቱ ማፍሰሷ ላልተዋጠላቸው ደጋፊዎች በሜዳዋ አንድ እኩል ተለያይታ ነጥብ ለመጋራት መገደዷ ሳያንገበግባቸው አልቀረም። ጨዋታው ከመጀመሩ በፊት ቃለመጠይቅ የተደረገላቸው የሀገሪቱ የተቃዋሚ ፓርቲዎችና አንዳንድ ነዋሪዎች ከሀገሪቱ ኢኮኖሚ አንጻር የፈሰሰውን ወጪ የተቹም አሉ። ጋቦን እንደ ጎርጎሪዮስ አቆጣጠር በ2012 የአፍሪቃ ዋንጫን አዘጋጅታ ምንም የተለየ ያተረፈችው ነገር የለም የሚሉም አልታጡም። በመዲናይቱ ሊቭሬቪል ጎስቋላ መንደር ውስጥ ነዋሪ የሆኑት ፋኒ ከተቾቹ አንዷ ናቸው። ለእኔ ጋቦን የአፍሪካ ዋንጫ ማዘጋጀቱ አይታየኝም። ከደረሰብን የገንዘብ ቀውስና የምርጫ ትርምስ ወዲህማ የማይታሰብ ነው። በ2012 ያዘጋጀነው ውድድር ራሱ አንዳችም የፈየደልን ነገር የለም። ለምን አዲስ እንዳዘጋጁ አይገባኝም። ጋቦን የዛሬ አምስት ዓመት በጣምራ ውድድሩን ባዘጋጀች በአመቱ መስተንግዶን የተረከበችው ደቡብ አፍሪካ ነበረች። ዘንድሮ በጋቦ ሲሆን አልታደመችም። ደቡብ አፍሪቃን ተከትላ ሰላሳኛውን የአፍሪቃ ዋንጫ ልታሰናዳ የታጨችው ሞሮኮ ነበረች። በወቅቱ በተቀሰቀሰው የኢቦላ ወረርሽኝ ሞሮኮ ከአስተናጋጅነቱ ራሷን በማግለሏ ከውድድሩ ታግዳ ከጋቦን ጋር በጣምራ ያሰናዳችው ኢኳቶሪያል ጊኒ ሰላሳኛው የአፍሪቃ ዋንጫ ውድድርን ተረክባ አስተናገደች። ዘንድሮ አልታደመችም። በዘንድሮ ውድድር በምድብ አንድ አስተናጋጇ ጋቦን፣ ጊኒቢሳው፣ ቡርኪና ፋሶና ካሜሩን ይገኛሉ። በመጀመሪያ ግጥሚያቸውም አንድ እኩል በመለያየታቸው በምድቡ ሁሉም አንድ አንድ ነጥብ ይዟል። በምድብ ሁለት አልጄሪያ፣ ዚምባብዌ፣ ሴኔጋልና ቱኒዚያ ተደልድሏል። አልጄሪያና ዚምባብዌ ትናንት የተለያዩት ሁለት ለሁለት ነው። ፖላንዳዊው ሲሞን ከፖላንድ ድረስ ወደ ጋቦን ያቀናው ቱኒዚያን ለመደገፍ ነበር። ምክንያቱ ደግሞ የቱኒዚያው አሰልጣኝ ፖላንዳዊ መሆናቸው ነው። በእርግጥ ሲሞን የአፍሪቃ እግር ኳስ ዋንጫ ጨዋታ ላይ መታደም የረዥም ጊዜ ፍላጎቱ ነበር። ለአፍሪቃ እግር ኳስ ጨዋታ መምጣት የሁል ጊዜ ምኞቴ ነበር። በስተ መጨረሻም ተሳክቶልኛል። ቱኒዚያ እንድታሸንፍ ነው አጥብቄ የምሻው፣ ምክንያቱም አሰልጣኛቸው ፖላንዳዊ ናቸው። ስለዚህ ድጋፌ ለቱኒዚያና ለአስተናጋጇ ጋቦን ነው። ሆላንዳዊው ሲሞን በቱኒዚያ ባይሳካለትም በአስተናጋጇ ጋቦን ግን ሳይጽናና አልቀረም። ጋቦን ከጊኒ ቢሳው ጋር ባደረገችው የመክፈቻ ጨዋታ የተለያየችው አንድ እኩል በመውጣት ነበር። ቱኒዚያ ግን ፍራንስ ፊሌ ስታዲየም ውስጥ ትናንት ለቴራንጋ አናብስት እጅ ሰጥታለች። ቱኒዚያ በሴኔጋል ብሔራዊ ቡድን ሁለት ለዜሮ ድል ተነስታለች። ሴኔጋሎች ቱኒዚያውያኑን ሁለት ለዜሮ ባሸነፉበት ጨዋታ ሁለተኛዋን ግብ ከመረብ ያሳረፈው በጀርመናዊው የሊቨርፑል አሰልጣኝ የርገን ክሎፕ ተመራጭ የሆነው ሳዲዮ ማኔ ነው። በእንግሊዙ ፕሪምየር ሊግ ለሊቨርፑል ተሰልፎ የሚጫወተው ሳዲዮ ማኔ የቴራንጋ አናብስትን አሸናፊ ያደረገችውን ግብስ ሲያስቆጥር፣ ቡድኑ ሊቨርፑል ግን በፕሪምየር ሊጉ ውድድር ነጥብ ጥሏል። ሊቨርፑል ሳዲዮ ማኔ በሌለበት ትናንት ማንቸስተር ዩናይትድን ገጥሞ የማታ ማታ ዝላታን ኢብራሂሞቪች በጭንቅላት ገጭቶ ከመረባ አሳርፋት ኳስ አንድ እኩል ለመለያየት ግድ ሆኖበታል። በጄምስ ሚልነር ፍጹም ቅጣት ምት ኦልትራፎርድ ስታዲየም ላይ ያገኘው የአሸናፊነት እድልም መክኗል። የሊቨርፑል አሰልጣኝ ኤርገን ክሎፕ ቡድናቸው በተቀናጀ መልኩ ጥሩ ኳስ እንደተጫወተ፣ ማንቸስተር ዩናይትድ በአንጻሩ ረዥም ኳስ ላይ ማተኮሩን ተናግሯል። በማንቸስተር ዩናይትድ ሜዳ አቻ መውጣት የምትቀበለው ነው። ሆኖም ግን 98 ደቂቃውን ጨዋታ ላጤነ ማሸነፍ የነበረብን እኛ ነበርን ሲሉ መጠነኛ ቁጭት በዋጠው ስሜት ተናግሯል። የማንቸስተር ዩናይትድ አሰልጣኝ ፖርቹጋላዊው ሆዜ ሞሪኖ በበኩላቸው እኛ በማጥቃት ስንጫወት ሊቨርፑሎች መከላከል ላይ አተኩሯል ብሏል። በእርግጥ ሊቨርፑሎች እንዴት ኳስ መጫወትና መቆጣጠር እንደሚቻል በሚገባ ተክነውበታል፣ ሲሉም አክሏል። ማንቸስተር ዩናይትድ ካለፈው ጥቅምት ወር አንስቶ አንድም ጨዋታ ባለመሸነፉ አሁን በደረጃ ሰንጠረዡ ስድስተኛ ላይ ከመሪው ቸልሲ በ12 ነጥብ ርቆ ይገኛል። በቶትናም ሆትስፐር በግብ ክፍያ ተበልጦ በ45 ነጥብ ሶስተኛ ደረጃ ላይ የሚገኘው ሊቨርፑል ከአርሰናል በአንድ ነጥብ ይበልጣል። በምድብ ሶስት አይቮሪኮስ ከቶጎ እንዲሁም ሞሮኮ ከዲሞክራቲክ ኮንጎ ጋር የሚጫወቱት ዛሬ ነው። ነገ በምድብ አራት የሚገኙት ጋና እና ዩጋንዳ የመጀ ምሪያ ግጥሚያቸውን ያከናውናሉ። የሁለቱ ጨዋታ እንደተጠናቀቀ ማሊ ከግብጽ ጋር ትፋለማለች። አትሌቲክስ። በብዙዎች ዘንድ በጉጉት የሚጠበቀው የለንደን ማራቶን የሩጫ ውድድር የፊታችን ሰኞ ይከናወናል። በውድድሩ ላይ በብዙ የአትሌቲክስ ስፖርት ተንታኞች ከፍተኛ ግምት የተሰጠው ኢትዮጵያዊው አትሌት ቀነኒሳ በቀለና በሪዮ ኦሎምፒክ ለኢትዮጵያ የብር ሜዳል ያስገኘው አትሌት ፈይሳ ሊሌሳ ከፍተኛ ፉክክር ያሳያሉ ተብሎ ይጠበቃል። የአትሌት ቀነኒሳ በቀለ በግሉ ያስመዘገበው ሁለት ሰዓት ከሶስት ደቂቃ ከሶስት ሰከንድ ሲሆን የፈይሳ ሊሌሳ የግል ምርጥ ሰዓት ደግሞ ሁለት ሰዓት ከአራት ደቂቃ ከሀምሳ ሁለት ሰከንድ ነው። አትሌት ፈይሳ ሊሌሳ ዩናይትድ ስቴትስ ሂውስተን ከተማ ውስጥ ትናንት በተከናወነው የግማሽ ማራቶን የሩጫ ውድድር የዩናይትድ ስቴትሱን ሊዮናርድ ኮሪርን ተከትሎ በሁለተኛነት አጠናቋል። በውድድሩ ህዝቅኤል ተወልደና ፍቃዱ ጻዲቅ እንዲሁም ይግረም ደመላሽ ከሶስተኛ እስከ አምስተኛ ደረጃ አግኝቷል። ኤርትራዊው ሳምሶን ገብረ ዮሐንስ በስድስተኛነት አጠናቋል። በሳምንቱ ውስጥ ከተከሰቱ ስፖርታዊ ክንዋኔዎች መካከል በመሐመድ ሁሴን አሊ አላሙዲ ስም የተገነባው በመሐመድ ሁሴን አሊ አላሙዲ ስም የተገነባው የወልዲያ ስታዲየም ምረቃ ይገኝበታል። ስታዲየሙ እጅግ ዘመናዊና እስከ ግማሽ ቢሊዮን ብር የፈሰሰበት እንደሆነ ተነግሮለታል። ነዋሪዎች ለስታዲየሙ በርካታ ሚሊዮን ገንዘብ እንዳዋጡ ተገልጧል። ስለ ወልዲያ ስታዲየም ወደፊት የስፖርት ተንታኝ አነጋግረን ዘገባ ለማቅረብ እንሞክራለን። የጀርመን እግር ኳስ ዳይሬክተር ሃንሲ ፍሊክ ባልተጠበቀ ሁኔታ ስራ መልቀቃቸውን አስታውቋል። የሃንሲም ቦታ የጀርመን ብሔራዊ የእግር ኳስ ቡድን ዋና አሰልጣኝ የዋይም ሎይቭ ተባባሪ የሆኑት ሆርስት ሩቤሽ ይተካሉ ተብሏል። ዳይሬክተሩ ስልጣናቸውን የለቀቁት ለቤተሰባቸው ጊዜ ለመስጠት እንደሆነ ተናግሯል። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተ ጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።